በ ሺህ ሰባት መቶ ሰባ አንድ አመተ ምህረት ወደ ኢትዮጵያ የዘለቀው ስኮላንዳዊ አገር አሳሽ ጄምስ ብሩስ በወቅቱ ኢትዮጵያ ውስጥ በተለይ ጎንደር አካባቢ ከፍተኛ ወረርሽኝ ተከስቶ ለበርካቶች ሞት ምክንያት መሆኑን ዘግቧል። በ ሺህ ስምንት መቶ ስድሳዎቹም ፈንጣጣ ብዙዎችን ገድሎ የብዙዎችን አካል አጉድሎ ጠባሳውን ጥሎ እንዳለፈ ፈረንሳዊው አርኖልድ ዲ አባዲ ጽፏል። በተለመደው አጠራር የህዳር በሽታ የሚባለው ከአዲሱ ኮሮና ቫይረስ ጋር ተመሳሳይነት ያለው እና ያኔም ዓለምን ያዳረሰውና እንዲሁ የፈጀው ስፓኒሽ ፍሉ የሚባል በሽታ የዛሬ መቶ ዓመት ገደማ ተከስቶ ያደረሰው መጠነ ሰፊ ጉዳት በሰነዶች ሰፍሮ ይገኛል። ወረርሽኞቹም ከዚያ የከፋም የህይወት ጥፋትን እንዳያስከትሉ ቤተ እምነቶችና የሃይማኖት አባቶች ብዙ ጥረዋል፣ ብዙ ውለዋል እየተባለ ይነገርላቸዋል። የወሎ ሪፖርተራችን መስፍን አራጌ ያዘጋጀውን እናዳምጥ። ኢትዮጵያ በርካታ ሺህ ዓመታትን በተሻገረ ዘመኗ ብዙ ወረርሽኞች እንዳስተናገደች የታሪክ መዛግብት ይዘክራሉ፣ ምሁራን ያስረዳሉ። እንደ ዘመኑና እንደ ወረርሽኙ አይነት የጉዳቱ ስፋት ቢለያይም ሁሉም አሳዛኙን ጠባሳ ጥለው አልፈዋል። ግን ግን ወረርሽኞቹ የብዙዎቹን ህይወት እንዳይቀጥፉ የቤተ እምነቶች የሃይማኖት አባቶችና የግለሰቦች ሚና የማይተካ አስተዋጽኦ እንደነበረው የታሪክ ምሁሩ ዶክተር ምስጋናው ታደሰ ይገልጻሉ። የእምነት ተቋማት እንዲህ አይነት ወረርሽኞች ሲነሱ በተለይም ደግሞ እንግዲህ እኔ በቅርበት ያደረጉና ያደጉበትን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መንፈሳዊ ሐኪም ናት። ዘመናዊ ሕክምና ባልነበረበት ዘመናዊ ሐኪም ባልነበረበት ሁኔታ የተጨነቀ የሚጽናናባት፣ የታመመ የሚፈወስባት፣ የሳይኮሎጂካል ቴራፒ የሚሰጥባት ተቋም ነች። ስነ ልቦና ሕክምና እውነት ነው። ስነ ልቦና ሕክምና እንደዚህ አይነት ከፍተኛ ስርጭት ያለ ወረርሽኝ በሚነሳበት ጊዜ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የመጀመሪያው ወረርሽኙ እየተከሰተ ባለበት ሁኔታ ጸሎት ነው የሚታወጀው። ምዕመናን ተሰብስበው ምህላ እንዲያደርሱ እንዲማለ ይደረጋል በሌላ በኩል ደግሞ እንዲነጹ ይታጠቡ ምናልባት አስተውለ ከሆነ እዚህ ቅዳሴ ላይ ካህናቱ ቢያንስ ሁለት ሦስት ጊዜ ይታጠባሉ ቅዳሴ ሲጀምሩ ይታጠባሉ በመሀል ንጹህ ያልሆነ አይቀርብ እያሉ ይታጠባሉ በመጨረሻ ደግሞ ቅዳሴን ጨርሰው ሊያቆርቡ ሲሉ ይታጠባሉ ስለዚህ ከመንጻት ጋር ከንጽህና ጋር የተያዘ አስተምህሮ ያላት ቤተ ክርስቲያን ነች በመሆኑም እንዲህ አይነት ወረርሽኝ ሲነሳ ምዕመናን እንዲነጹ እንዲታጠቡ ንስሐ እንዲገቡ እንዲመለሱ ይደረጋል በኮቴቤ ሜትሮፖሊታን ዩኒቨርሲቲ የምርምር ጥናት ህጻናት ክትትልና ተግባራ ዳይሬክተሯ ዶክተር ሩቅያ ሐሰን ቀደም ባሉት ጊዜያት ለህይወት ስጋት ለአካል ጉዳት ለአገር ማአት የሆነ ፈተና ሲመጣ የእስልምና እምነት ተከታዮች እያደርጉታል ያሉትን እንዲህ ይገልጻሉ። ሙስሊሞች እንዲ አይነት ችግር ሲገጥማቸው፣ በተለይ ወሎ አካባቢ ያሉ ሙስሊሞች እንዲ አይነት ነገር ሲገጥማቸው ተውበት የሚባል አለ። ተውበት ማለት ይቅርታ ነው። ፈጣሪ ሰራ ነው ስራ በጣም ያልወደደው ነገር አለ። ስለዚህ ይህንን እንደ መቅሰፍት ልኮብን ነው ብሎ ስለሚያስቡ ወደ ተውበት ወደ ይቅርታ በግለሰብ ደረጃ በማህበረሰብ ደረጃ ተውበት ያደርጋሉ ማለት ነው። ይቅርታ ይባባላሉ። አፉ ይባባሉ ይባላሉ የመጀመሪያው ይሄ ነው ሁለተኛው ብዙ ጊዜ አርብን ሰላት ተደርጎም ተብሎ ሰደቃ ይደረጋል ማለት ሚስኪኖችን ራሳቸውን በአግባቡ መመገብ የማይችሉ ድሆችን ፈልጉት ነገር ይሟላላቸዋል ምግብ ይዘጋጃል አንድ ላይ ሰደቃ ይበላና በአንድ ላይ ሆኖ ጸሎት ይቅርታ ይላሉ ማለት ነው ይሄ ግን የሚደረገው ወረርሽኙ ገብቶ የተያዘው ማህበረሰብ ለብቻ ተገልሎ ተቀምጦ ነው በጸሎት መሰባሰቡ አደጋ መቀራረቡ ጉዳት የሚያስከትል ከሆነ ቤተ እምነቶች ቀዳሚው ምክራቸውም ተግባራቸውም ሰዎች ርቀታቸውን ጠብቀው እንዲቆዩ ማድረግ ነው What else she we it for? ሲጠፋ ብዙዎችን እያጠቃ በሚሄድበት ጊዜ ግን አማኞች በየቤታቸው እንዲቀመጡ ነው። ካህናቱ ደግሞ የዞሩ የበሽተኛውን ቤት ወይም ደግሞ ሰፈሩን፣ መንደሩን እንዲያጥኑ ይደረጋል። ይህ እንግዲህ መጽሐፍ ቅዱሳዊ መሆኑን እናገኘዋለን። በመጽሐፍ ቅዱስ ስለ ጥንቃቄ፣ ስለ ንጽህና፣ ወረርሽኝ በሚከሰትበት ጊዜ ደግሞ በቤት ውስጥ መቀመጥ እንዳለብን ያስተምራል። እንደው ለምሳሌ ያክል በኦሪት ዘጸአት ምዕራፍ አስራ ሁለት ላይ ስናነብ እስራኤላውያንን ከግብጽ ለማውጣት በግብጻውያን የወረርሽኝ ወይም ደግሞ መቅሰፍትና ማት በሚመጣበት ጊዜ የመጨረሻው መቅሰፍት ሞተ በኩር የሚባል የግብጻውያንን የመጀመሪያ ልጆች የገደለ፣ በዛም ጊዜ እስራኤላውያን እንዲያደርጉ ከተነገራቸው መመሪያዎች አንዱ በቤታቸው እንዲቀመጡ ነው። እንደውም ምንድን ነው ያሉኝ አንዱ ሸህ እንደዚህ አይነት ነገር ሲከሰት በርቀት ሆኖ በወንጭፍ የሚጠብቃለ ነው ያሉት፣ እንዳይገባ ሌላው ሰው ማለት እንቢ ብሎ የሚገባ ከሆነ ኢንፌክትድ ሆኖ ማህበረሰቡን ይበከላል ተብሎ ስለሚታዘብ በወንጭፍ ነው የሚጠበቁት አለ። በሩ ላይ የሚገቡት ትሪት የሚያደርጓቸው ሰዎች ብቻ ምግብ የሚያቀብሉ ብቻ በርቀት ነው እነዛ አንዳንዶች ክፉ ዘመን የተወሰኑት ደግሞ ታላቁ ረሀብ እያሉ የሚጠሩትና በአስራ ዘጠነኛው መቶ ክፍለ ዘመን መጨረሻ የተከሰተው ቸነፈር በኢትዮጵያ ብዙ ህይወትን ያስከፈለ ብዙ ቀንድ ከብቶችን የጨረሰ ነበር በወቅቱ። የመሃል ሀገር ህዝብ ለሰዊ ቀም ሰው ተቸግሮ በረሃብ ሲጎዳ ዳግማዊ አጼ ምኒልክ ከኦጋዴን አካባቢ የእንስሳት ግዢ እንዲፈጸም በማድረግ የቀንድ ከብት እጥረቱን ለመቅረፍ ሞክረው ነበር። ጊዜው ረሃቡ ባመጣው ችግር እዚያም እዚህም በሽታ የተስፋፋበት ነበር። የከብት ግዢና ሽያጩን በበላይነት እንዲያስተባብሩ የተመደቡት የንጉሠ ነገሥቱ ባለሟል አዛዥ ወልደ ጻድቅ በወቅቱ የከወኑትን አርአያነት ያለው ተግባር በወሎ ዩኒቨርሲቲ የታሪክ ምሁሩ ፕሮፌሰር ጋሸው መሐመድ እንዲህ ይዘክሩታል። ከመደቡለትን ይዞ ሲሄድና ሲመጣ በነበረበት ወቅት ያው አብረውት የነበሩት ወታደሮች ብዙዎቹ ለህልፈት ይዳረጋሉ። እሱ ደግሞ በአጋጣሚ በበሽታው እያዘ አሁን በበሽታው ከተያዘ በኋላ ምንድን ነው ያደረገው? አንደኛ ከኦጋዴን የመጡ ከብቶች ሌላ ቦታ ከመበተናቸውና ሌላውን ከመበከላቸው በሽታውን ከማሰራጨታቸው በፊት በቀጥታ ከብቶቹ አሳር ከሌላው ጋር በማይገኝ ቦታ ውስጥ እንዲቀመጡ አስደረገና ያ የንግድ መ በመስመር ግንኙነቱ እንዲቋረጥ አደረግ። ማንም ሰው ወደ ኦጋዴንም ሂዶ ከብት እንዳያመጣ፣ ከኦጋዴንም ወደ ላይ ከብት እንዳያመጣ ማለት ነው። የአዛዥ ወልደ ጻድቅ ሁለተኛ ተግባር ግን ራስን ከልሎ የማቆየት ውሳኔ ነው። ይህ በሽታ ተላላፊ መሆኑን አውቅ ያለሁኝ፣ ተላላፊነቱም ደግሞ በንክኪነት ነው። ስለዚህ ራሴን አግልዬ መቀመጥ አለብኝ፣ ከማንም ልገናኝ አይገባም ይልና ድንኳኑን ይዞ ጫካ ይገባል። እኔ ሊክ ኔ ያለውን ወለውን በዚህ በበሽታ ተነጠቀ። ምን ዋጋ አለው? እኔስ በሽታውን ለሌላ አራ ብቻ በሞትስ ምን ፋይዳ አለው? ስለዚህ እጫካ ደብቼ ራሴ ማገኘ ከማንም ሳልገናኝ እየጸለይኩኝ መቀመጥ ይሻላል። ከዛ በኋላ ይሄ ሰውዬ በአገ በደስ በደሴ ከተማ ነዋሪ የሆኑት የእድሜ ባለ ጸጋው በሽር አርጋው በዘመናቸው የደረሱበትን ሲተርኩ በወረ ሄመኑ አካባቢ የጉንፋን ምልክት ያለው ዘልስ የተባለ በሽታ ብዙ ጉዳት አስከትሏል። ጉዳቱ ካስከተለው በላይ የከፋ እንዳይሆን ያስቻለው ግን በአካባቢው ያሉ የሃይማኖት አባቶች እና የባህል ሕክምና አዋቂዎች በሰጡት ጥልቅ ትዕዛዝ እንደሆነ ይጠቅሳሉ። አቦቶችን አንድ ዘበን በአምሳ አራት እንዲያው ዘልስ ገብቶ አራት ሰው አልቀዋል። ዛን ጊዜ ሶሻል ሚዲያ ሰዎች ነበሩ እና ሊበት የሚባሉ ነሸሁመድ የሚባሉ ሰዎች አሉ። ያለ ሰዎች እነሱ ዘንድ ይከዲያል። የሚታጠነ ይሰጣሉ። አትረባረቡ ነው የሚሉት። ምን ማለት ነው? አትረባረቡ፣ ገለል በሉ፣ ተቀናነሱ። አሁን እኮ የዚ አይነት እኮ ነው መንግስት የሚለው አትጨባበጡ፣ ታጠቡ የሚሉት። እነዛም የዛን ጊዜ አትረባረቡ፣ አንድ ላይ መሆን ወረርሽኝ ማባባስ እንጂ ውጤት የለውም እያሉ ይመክራሉ ይመክሩ ነበር። ይሻሻል ወረርሽኝን ማህበራዊ ርቀትን በመጠበቅ መከላከል ሃይማኖታዊና ታሪካዊ መሰረት ቢኖረውም አሁን አሁን የሃይማኖት አባቶች ምክር እየተገፋ መምጣቱ ያሳስባል ይላሉ ዶክተር ሮቅያ ፈጣሪ በየቤታችን ያለው ከራሳችን ቅርብ ነው ከትንፋሻችን ቅርብ ነው ይህ የሃይማኖት አባቶቻችን እየነገሩ ነው ግን ያንንም ቢዙ ነው ሰው ወደ ሃይማኖት ቦታዎች የሚሄድ ነገሮች ነው ያለው ተቃራኒ ማለት ነው እንግዲህ አላዋቂ የምንላቸው በእኛ አስተሳሰብ ስንት ይገብተው ያልተማሩት የኛ ማህበረሰቦች የሚያሳዩት የሃይማኖት አባቶች የሚነግሯቸውን ሰምተው የተባሉትን ተከልክለው ነው እንደዚህ አይነት ወረርሽኞችን በጣም ሳይሳፉ የሚያጠፉት የነበረው። ሕክምና ባለሙያ የሚነግረንን የሃይማኖት አባቶች የሚነግሩንን እንጂ እያልን እየሄድን ያለ ነው እና ልክ እነሱ በወንጭፍ ሲጠቀሙ እንደነበረው አሁንም ትንሽ በምጃ መውሰድ ያስፈልገ ይመስለኛል።